it's important as a manager to make sure that american taxpayer money በዛሬው ጉብኝቴ ዩኤስኤአይዲ የሚል ጽሑፍ የተለጠፈባቸው የምግብ አቅርቦቶች ማየትና እኛ ገንዘብ በምንሰጣቸው አጋሮቻችን አገልግሎቶች ሲሰጡ መመልከት ለድጋፋችንም እውቅና መስጠታቸው የአሜሪካ ግብር ከፋዎች ለዚህ ድርቅ ምላሽ የሚሰጡት ገንዘብ ሕይወት እያዳነ ስለ መሆኑ መተማመኛ ይሰጠኛል። በኢትዮጵያ የዩናይትድ ስቴትስ ኤምበሲ ጉዳይ ፈጻሚ ፒተር ድሩማን ናቸው። መንግስታቸው ለኢትዮጵያው ረሃብ ስለሚያደርሰው እርዳታ ከተናገሩት የተቀነጨበ ነበር የሰማችሁት። ዝርዝሩ በአብይ ርዕስ ተይዟል። ይህ ዛሬ የሚፈረመው ሰነድ ሁለቱ ፓርቲዎች በረጋና ጥንቃቄ በተሞላበት ጥናት ላይ ተመርኩዘው ወደፊት ለሚያደርጉት ውህደት በር ከፋች መሆኑን ላረጋግጥ እወዳለሁ። እኚኛው ደግሞ የመላ ኢትዮጵያ አንድነት ድርጅት ፕሬዚደንት ዶክተር በዛብህ ደምሴ ናቸው። ከሰማያዊ ፓርቲ ጋር ስለተደረገው ስምምነት የተናገሩት ነው። ዝርዝሩ በመጽሔት ምንተናያችን ተይዘዋል። ጤና ይስጥልን፣ እንደምናመሻችው የተከበራችሁ አድማጮቻችን የዛሬ ሐሙስ መጋቢት 29 ቀን 2009 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዳነች ፍሰሐየንን አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የዩናይትድ ስቴትስ የሕግ መምሪያ ምክር ቤት የስለላ ጉዳይ ኮሚቴ ሊቀመንበር ዴቪን ኑኔዝ ሩሲያ ባለፈው ዓመት በተካሄደው የዩናይትድ ስቴትስ የምርጫ ሂደት ውስጥ የኮምፒውተር ስር ሰራ ፈጽማለች የሚለውን ክስ በሚመለከት ከሚደረገው ምርመራ በጊዜያዊ መልክ ራሳቸውን እንደሚያገሉ ገልጸዋል። በእሳቸው ላይ የስነ ምግባር ጉድለት ክስ ሲሰነዘር መቆየቱ ይታወቃል። የምክር ቤቱ የስነ ምግባር ኮሚቴ ኑኔዝ ባለፈው ወር በአስቸኳይ ባካሄዱት ጋዜጣዊ ጉባኤ ላይ ምስጢራዊ መረጃ አውጥተው እንደሆነ እየመረመረ ነው። የዩናይትድ ስቴትስ የስለላ አገልግሎቶች በውጭ ሀገራት ኢላማዎች ላይ በሚሰልሉበት ወቅት እግረ መንገድ ያዳመጡት የትራምፕ የምርጫ ቡድን አባላት የተናገሩት ነገር ያለበት ምስጢራዊ ሰነድ አግኝቻለሁ ሲሉ ተናግረው ነበር። በርካታ ግራ ዘመን ቡድኖች በምክር ቤቱ የሥነ ምግባር ኮሚቴ ክሶች ስለቀረቡብኝ የክሱ ጉዳይ እስከሚታይበት ጊዜ ድረስ ከሩሲያው ጣልቃ ገብነት ምርመራ ራሴን አገላሉ ሲሉ ኑኔዝ ዛሬ አስታውቀዋል። የሶሪያ ተዋጊ አውሮፕላኖች በሰሜናዊ የሀገሪቱ ክፍል በአማጽያን በተያያዘችው ከተማ ላይ የኬሚካል ቦምቦች ጥለዋል የሚለውን ክስ ሩሲያና ሶሪያ ዛሬ በድጋሚ አስተባብለዋል። የሶሪያ የውጭ ጉዳይ ሚኒስትር ዋሊድ ሞአልም ዛሬ ደማስቆ ሆነው ለጋዜጠኞች በሰጡት መግለጫ ሀገራቸው ሃን ሼሁን ላይ በተካሄደው የአየር ድብደባ ኬሚካል መሳሪያ አልተጠቀመችም፣ በአሸባሪዎችም ላይ እንኳ ቢሆን ምንጊዜም አትጠቀመም ብለዋል። በጥቃቱ ወደ 100 የሚጠጉ ሰዎች ተገድለዋል፣ 350 የሚሆኑት ደግሞ ታማዋል። ከሞቱትና ከታመሙት መካከል ብዙ ልጆች ይገኙባቸዋል። ይህ ታዲያ በሶሪያ ፕሬዚደንት ባሻር አልአሳድ እና በዋናው አጋራቸው ሩሲያ ላይ ዓለም አቀፍ ቁጣ አስነስቷል። የአየር ድብደባው የኬሚካል መሣሪያ ክምችት ያለበት የአማጽያን መጋዘንን በመምታቱ ነው ጉዳቱ የደረሰው ሲሉ የሶሪያው የውጭ ጉዳይ ሚኒስትር ተናግረዋል። ሩሲያም ያንኑ አስተጋብታለች። የሩሲያው ፕሬዝደንት ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው በሶሪያ ላይ የተሰነዘረውን ክስ በማረጋገጫ ሊደግፍ የቻለ ወገናዊነት ያልተላበሰ ማስረጃ የለም በማለት ዓለም አቀፍ ማኅበረሰብ ድምዳሜ ላይ ከመድረሱ በፊት መቆጠብ እንዳለበት አስገንዝበዋል። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞች የሽብር ክስ ጉዳይ ሁለቱን ተከሳሾች መነጻ ሲያሰናብት ሶስቱ በሌላ ህግ አንቀጽ እንዲከላከሉ ዛሬው ችሎት ወስኗል። ዞን 9 በመባል የሚታወቁት አምደኞች እንደ አውሮፓ አቆጣጠር በጥቅምት 2015 ዓ ም በሽብር ወንጀል መከሰሳቸው ይታወቃል። ዛሬ ጉዳዩን በማመልከት መግለጫ ያወጣው የጋዜጠኞች መብት ተከላካዩ ሲፒጄ የኢትዮጵያ ባለሥልጣናት የተቀሩትንም አምደኞች በሙሉ በነፃ ማሰናበት ትክክለኛውን ህግ መንገድ እንዲከተሉ አሳስቧል። የፌዴራሉ ጠቅላይ ፍርድ ቤት የይግባኝ ሰሚ ችሎት በኢንተርኔት አምደኞች በነሶሊያና ሽመልስና በአቃቤ ህግ መካከል ባለው ክርክር ዛሬ ውሳኔውን አሳውቋል። ወደ ኋላ ዝርዝር ዘገባ ይኖረናል። 28 ሴቶች አፍሪቃውያን ፍልሰተኞች ትላንት ከሊቢያ እስር ቤት ተፈተዋል። የአስራ ሁለት ዓመት ዕድሜ ልጆች የሚገኙባቸው ሴቶች እስላማዊ መንግሥት ነኝ በሚለው ቡድን የተያዙት ጽንፈኛው ቡድን ሴርቴ ከተማን ካቻምና በወረረበት ወቅት ነበር። አምስት ልጆች የሚገኙባቸውን ሴቶች ከእስር የለቀቁት በተባበሩት መንግሥታት ድርጅት የሚደግፈው የሊቢያ መንግሥት ወታደሮች ናቸው። ወታደሮቹ ጽንፈኛውን ቡድን አምና ከአካባቢው ካስወጡ በኋላ የስደተኞች አገልግሎቶች የመፈታታቸውን ጉዳይ እስከሚያመቻቹበት ጊዜ ድረስ በምስራታ እስር ቤት እንደነበሩ ተገልጿል። ከእስር የተፈቱት ሴቶች አብዛኞቹ ኤርትራውያንና ናይጄሪያውያን መሆናቸው ታውቋል። የዓለም አቀፍ ቀይ መስቀል ጨረቃ ባለሥልጣን ሳልህ አቡ ዘሪባ ታስረው የነበሩ ሴቶች እንዴት እንደተፈቱ ገልጸዋል። ዛሬ ከፍርድ ቤት ባለሥልጣኖችና ከዓለም አቀፍ የፍልሰት ድርጅት ጋር በመተባበር ከተለያዩ ሀገራት የመጡትን ሴቶች ለቀናል። አምስቱ ከናይጄሪያ፣ 23ቱ ደግሞ ሃያ ሶስቱ ደግሞ አምስት ልጆች የሚገኙባቸው ኤርትራውያን ናቸው። አሁን ለዓለም አቀፍ የፍልሰት ድርጅት አስረክበናል። ድርጅቱ ወደ ሀገራቸው ይመልሳቸዋል ሲሉ አቡ ዘሪባ ገልጸዋል። የሶማሊያ ፕሬዚዳንት መሐመድ አብዱላሂ መሐመድ ፋርማጆ መንግስታቸው በሀገሪቱ ደቡባዊና ማዕከላዊ ክፍለ ግዛቶች በጽንፈኛ እስላማዊ ቡድን በአልሸባብ ቁጥጥር ስር ባሉት አዲስ የጥቃት ዘመቻ እንደሚከፈት አወጁ። ፕሬዚዳንቱ ብዙ ሚሊዮን ህዝብ ለበሽታና ለረሃብ በተጋለጠበት አካባቢ የሚንቀሳቀሱት ሽምቅ ተዋጊዎች እጃቸውን እንዲሰጡ የሁለት ወር ጊዜ ሰጥተዋል። የቪኦኤ ሶማልኛ አገልግሎት ባልደረባ መሐመድ ኦላድ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። ፕሬዚደንቱ ለአልሸባብ ማስጠንቀቂያውን የሰጡት ዛሬ ሐሙስ ሞቃዲሾ በሚገኘው ቤተ መንግስት የሀገሪቱን የጸጥታ ኃላፊዎችና የዋና ከተማይቱን ከንቲባ በሾሙበት ስነ ስርዓት ላይ ነው። ውሃን ውዒ ላሚናያ ኡመደ ሶማሌ ጉድሃን ሶማሊያ ከአልሸባብ ሽብርተኞች ጋር አዲስ ጦርነት ላይ እንደምትገኝ ለመላ ሀገሪቱ ህዝብ አስታውቃለሁ። የሶማሊያ ህዝብ የጦር ሰራዊቱን እንዲደግፍም ጥሪ አድርጋለሁ። ፕሬዚደንቱ ለዚሁ የጥቃት ዘመቻ ለመዘጋጀት የብሔራዊ ጦር ሰራዊቱንና የፖሊስ አዛዦቹን ቀይረዋል። አዲስ የብሔራዊ ስለላ ቢሮ ኃላፊና ከንቲባም ሾመዋል። ለብሔራዊ ስለላ ቢሮ አብዱላሂ ሞሐመድ አሊ፣ ለጦር ሰራዊቱ አዛዥነት ጄነራል አህመድ ሞሐመድ ጁማሌ ለፖሊስ ሰራዊቱ ደግሞ አብዲ ሐኪም ዳሂር የሚባሉ ተሹመዋል። ለሞቃዲሾ ከንቲባነት የሾሟቸው ደግሞ በዋሽንግተን የሶማሊያ ምክትል አምባሳደር የነበሩትን ዲፕሎማት ታቢት አብዲን መሆኑ ታውቋል። የሶማሊያው ፕሬዝደንት ከሳቸው በፊት የነበሩት ሀሰን ሼክ አህመድ ለአልሸባብ አባላት ሰጥተውት የነበረውን የምህረት ጥሪ እንደገና አቅርበውላቸዋል። ወሐን ረባ ኢናን ባቅ ተሳስተው ተወናብደው አልሸባብን ለተቀላቀሉ የሶማሊያ ወጣቶች የምህረት ጥሪ አደርጋለሁ። በስድሳ ቀን ውስጥ ትጥቅ ፈተው ለሰራዊቱ እጃቸውን ይስጡ፣ እጃችንን ዘርግተን እንቀበላቸዋለን። አልሸባብን አውግዘው የሀገሪቱን የሰላምና እርቅ ሂደት ለሚቀበሉ ለማናቸውም የጽንፈኛው ቡድን አባላት መንግስታችን ለደህንነታቸው ዋስትና ይሰጣል፣ ሲሉም ፕሬዚደንቱ አስታውቀዋል። ሞቃዲሾ የሚገኘው የፖሊሲ ጥናት ተቋም ኃላፊ አብደራሽድ ሐሊፋ ሃሺ አልሸባብን ድል መምታት ቀላል እንደማይሆን ይናገራሉ። ይልቁንም አዲሱ መንግስት የሚፈተንበት ነው ብለዋል። በሌላ የአካባቢው ዜና ዛሬ በደቡባዊ ሶማሊያ ሰዎች ያሳፈረ ትንሽ አውቶቡስ መሬት ላይ የተቀበረ ፈንጂ በመምታቱ ሀያ ሰዎች ሲገደሉ አንድ ሰው ቆስሏል። ህይወቱ የተረፈው ምሱ ብቻ ነው ተብሏል። አደጋው ዛሬ እኩለ ቀን ላይ የደረሰው በአልሻባብ በተያዘው በታችኛው ሸበሌ ክልል በሚገኘው ጎልወይን መንደር ነው። በህይወት የተረፈው ሾፌሩ ነው ሲሉ የታችኛው ሸበሌ ክልል ምክትል አስተዳዳሪ አሊኑር ሙሐመድ ለሶማልኛው አገልግሎት ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቻይናውን ፕሬዚደንት ሺ ጂንፒንግን ዛሬ በፍሎሪዳው የመዝናኛ ቤታቸው ተቀብለው ያስተናግዳሉ። ለሁለት ቀናት በሚደረገው ጉባኤ የሰሜን ኮሪያ የኒክሌር መሳሪያ ማዳበር ጥረትን ለመገደብ ቻይና በበለጠ እንድትሰራ ጫና የማድረግ ተስፋ አላቸው። ቻይና በሰሜን ኮሪያ ጉዳይ ላይ መፍትሄ ካላስገኘች እኛ እናደርገዋለን ሲሉ በያዝነው ሳምንት ዝቶ ነበር። ምን እንደሚያደርጉ ግን አላብራሩም። አስተዳደራቸው ሰሜን ኮሪያ የዓለም አቀፍ ገንዘብ ተደራሽነት እንዲኖራት በሚያደርጉ የቻይና ባንኮችና ኩባንያዎች ላይ ማዕቀብ ለመጣል እያሰላሰለ ነው። ሰሜን ኮሪያ ከመላ ጎደል መላ የነዳይ ዘይት የውጭ ምግብ ሸቀጣሸቀጥና ለመሳሪያ ፕሮግራም የሚያስፈልግ የጥሬ አላባ አቅርቦት የምታገኘው ከቻይና ነው። በመጨረሻም የአፍሪካን ዋንጫ ውድድሮች በአመቱ አጋማሽ ላይ ለማካሄድና ሌሎች ለውጦችን ለማድረግ ዝግጁ መሆናቸውን አዲሱ የአፍሪካ እግር ኳስ ማህበር ፕሬዚደንት አስታውቀዋል። አህማድ አህማድ ለአሜሪካ ድምፅ ራዲዮ የፈረንሳኛ ቋንቋ አገልግሎት ብቻ በሰጡት ቃለ ምልልስ የአህጉሪቱ እግር ኳስ በአባል ሀገሮቹ ፍላጎት መሰረት ማደግ አለበት ብለዋል። የአብዛኞቹ ሀገሮች ፍላጎት የመወዳደሪያ ጊዜው እንዲቀየር ከሆነ ስሌቱን መለወጥ ወይም የተወዳዳሪ ሀገሮቹን ቁጥር ለማሳደግ በበኩሌ ዝግጁ ነኝ ሲሉም አክለዋል። በአህጉሪቱ አንዳንድ አገሮች በተለይ በደቡብ አፍሪካና በማዳጋስካር በጥርና የካቲት ከባድ ዝናብ ስለሚጥል መጫወት አይቻልም። በሌሎች አካባቢ ግን ይህን አይነቱ ችግር የለም ሲሉም አዲሱ የአፍሪካ እግር ኳስ ማህበር ፕሬዚደንት አህማድ አህማድ አስረድተዋል። የአፍሪካ ፉትቦል ኮንፌዴሬሽን ማለትም የካፍ ፕሬዚደንቶችን የሥራ ዘመን እንደሚገድቡ ያስታወቁት አህማድ እንደ ቀደሙት ፕሬዚደንት ኢሳ ሀያቱ ለ29 ዓመታት ሥልጣን ላይ የመቆየት ፍላጎት የለኝም ብለዋል። በአፍሪካ ተወዳጅ ከሆኑ የስፖርት አይነቶች አንዱ እግር ኳስ መሆኑ ይታወቃል። ዜናው አበቃ። ክቡራትና ክቡራን አድማጮች የዛሬ ሐሙስ መጋቢት 29 2008 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዳነች ፍስሐ ወደ ኋላ ከሚቀርቡ ዘገባዎች ያንዱን ቅምሻ የለንም። ክቡራትና ክቡራን የሰዓቱን ዜና ነበር ያሰማ ነው። ወደ ኋላ ከሚቀርቡ ያልነው የለንም ዝርዝሩ። አሁን ወደ አብይ ርዕስ እናልፋለን። በኢትዮጵያ ሶማሌ ክልል የተከሰተውን ድርቅ ለመቋቋምና ለተረጂዎች ለመድረስ በክልሉና በፌዴራል መንግስታት እንደዚሁም ዓለም አቀፍ አጋሮች የተለያዩ ሥራዎች እየተሰሩ መሆኑን የክልሉ ፕሬዚደንት አብዲ ሙሐመድ ዑመር አስታውቀዋል። ከተረጆቹ አንዳንዶቹ እንደገለጹትም ድርቁ የነበሩባቸውን የነበሯቸውን እንስሳቶች አሳጥቷቸዋል። ከዩናይትድ ስቴትስ ኤምበሲና ዩኤስ ኤ አይዲ የተውጣጡ የሥራ ኃላፊዎች ደግሞ ድርቁ ያስከተለውን ጉዳትና የእርዳታ እንቅስቃሴዎችን በስፍራው በመገኘት ጎብኝተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። በኢትዮጵያ ሶማሌ ክልል ኮርሄ ዞን ኩቱምብር ወረዳ ያገኘኋቸው አብዱላሂ ካሊፍ በአካባቢው በተከሰተው ድርቅ ከነበሯቸው እንስሳት በርካቶቹን ማጣታቸውን ይናገራሉ። ከመቶ ግመሎችና 250 ፍየሎች አብዛኛዎቹን እንዳጡ ነው ለአሜሪካ ድምፅ ያብራሩት። ፍየሉ ሁሉትንሽ ትንሽ ቀረ፣ ሁሉም ሞተ፣ ትንሽ ቀረ፣ ሁሉም ሞተ፣ ትንሽ ቀረ ሳብቻገሜል ሜል 32 ቀራ ሌሎቹ ሞቱ። የኚህ አዛውንት ታሪክ በተለይ በዶሎ ኮርሄና ጀረር ዞኖች የተከሰተው ድርቅ እስከ ምን የሚደርስ ጉዳት እንዳስከተለ ማሳያ ነው። ሌሎች በርካቶችም ከብቶቻቸውን፣ እንስሳቶቻቸውን ከማጣት አንጻር ከትንሽ እንዲህ እስከ ትልቅ የሚደርስ ችግር አጋጥሟቸዋል። ግራና ቀኝ በተለያዩ መንገዶች የሚገለጸው የውሃ በቁጥቋጦዎች መሀል የሚያጋጥሙ የሞቱ እንስሳት የድርቁን ክብደት ያመለክታሉ። አዲስ ያጋጠመውን ድርቅ ተከትሎ ባለፈው ታህሳስ በመንግስትና አጋሮቹ ይፋ በተደረገው የሰብአዊ እርዳታ መጠየቂያ ሰነድ ኤችአርዲ እንደተመለከተው 5 ነጥብ 6 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ከነዚህ 1 ነጥብ 7 ሚሊዮን የሚሆኑት ደግሞ በኢትዮጵያ ሶማሌ ብሔራዊ ክልል ይገኛሉ። ከህዝቡ አብዛኛው ከቦታ ቦታ የሚንቀሳቀስ አርብቶ አደር በሆነበት በዚህ ክልል ተረጂዎችን ባሉበት መድረስ አዳጋች ነው። የክልሉ መንግስት ታዲያ ምግብና ውሃ የሚከፋፈልባቸው ጊዜያዊ ስፍራዎች በማዘጋጀት አስፈላጊውን እርዳታ እያደረገ መሆኑን ይገልጻል። አብዱላሂ ካሊፍን ያገኘኋቸው ልክ እንደርሳቸው ከብቶቻቸውን፣ እንስሳቶቻቸውን ያጡ ተረጂዎች ከተሰባሰቡባቸው ስፍራዎች በአንዱ ነው። እንደዚህ አይነት ስራ ጥርቁ ከተከሰተበት ጊዜ አንስቶ ሲከናወን መቆየቱንም የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ፕሬዝዳንት አብዲ መሐመድ ኦማር ለቪኦኤ አብራርተዋል። 58 ቦታዎች መርጠናል ህዝብን ለማሰባሰብና ና ውሃ እና አቅርቦት በመውጣት 58 ሆትስፖትስ ብለን የመረጥነዋል። ድርቁን የመቋቋሙና ለተረጂዎች የመድረሱ እንቅስቃሴ በተለያዩ አጋሮችም የሚደገፍ መሆኑን የክልሉ ፕሬዝዳንት ተናግረዋል። ከእነዚህ አጋሮች አንዷ ዩናይትድ ስቴትስ ናት። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ቭሩማን እንደሚሉት የሚያስፈልገው የእርዳታ መጠን ይፋ ከተደረገበት ጊዜ ጀምሮ አገራቸው የተለያዩ ድጋፎች ስታደርግ ቆይታለች። የሰብአዊ እርዳታ መጠየቂያ ሰነድ ኤችአርዲ ባለፈው ታህሳስ ይፋ ከተደረገ በኋላ 144 ሚሊዮን ዶላር የሚጠጋ ገንዘብ መድበናል። ላለፈው ዓመት ድርቅ ተመድቦ የነበረና ወደዚህ ዓመት የተሸጋገረ 300 ሚሊዮን ዶላር አካባቢም አለ። እናም በተባበሩት መንግስታት የሚገኙትን ጨምሮ ድጋፍ ለማድረግ የእኛን ገንዘብ የሚጠቀሙ የተወሰኑ አጋሮቻችን ለአሁኑ ድርቅ ምላሽ ለመስጠት ምግብና ሌሎች አቅርቦቶችንም ለማድረስ የሚያስችል የተወሰነ ገንዘብ አላቸው። እናም በጥሩ ሁኔታ ላይ ነው ያለ ነው። ነገር ግን በቆላማ አካባቢዎች ዝናሙ ካልመጣ በሶማሌ ክልል ይሄ የጉህ ዝናም የሚባለው ማለት ነው፣ ያ ችግሩን ያራዝመዋል ለቀጣዮቹ ወራትም ተጨማሪ የምግብ አቅርቦት እንዲያስፈልግ ያደርጋል። የአምባሳደርነቱን ቦታ ሸፍነው እየሰሩ ያሉትን ጉዳይ ፈጻሚውን ፒተር ቭሩማንን ጨምሮ በአዲስ አበባ ከሚገኘው የአሜሪካ ኤምባሲና ከዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩስሲአይዲ የተውጣጣ የስራ ኃላፊዎች ቡድን በዚሁ በሶማሌ ክልል ጉብኝት አድርጓል። ከዋሽንግተን የመጡትና ከዚህ ቡድን ጋር የተጓዙት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩስሲአይዲ አማካሪ ቶማስ ስቶል የአሁኑ ድርቅ ከዓመታት በፊት በክልሉ ከተከሰተው የባሰ እንደሆነ ይናገራሉ። ድርቁ በጣም ከባድ ነው። ከጥቂት ዓመታት በፊት በ2011 እዚህ አካባቢ ድርቅ ሲከሰት እኔ የዩኤስ ኤአይዲ የኢትዮጵያ ዳይሬክተር ነበርኩ። የአሁኑ የባሰ መሆኑ ግን ግልጽ ነው። ሰዎች እየተቸገሩ ነው። እንስሳት እየሞቱ ነው። ከፍተኛ የሆነ የውሃ እጥረትም አለ። እንስሳቱ በመሞታቸውም ሁኔታው ጥሩ አይደለም። በሚያሳዝን ሁኔታ የአጣዳፊ ትውከትና ተቅማጥ በሽታም ተከስቷል። ይህም ሆኖ ግን የአስቸኳይ ጊዜ የምግብ እርዳታ የማድረሱ፣ ውሃ የማቅረቡ ስራ በፌዴራሉና በክልሉ መንግስታት እንደዚሁም ዩናይትድ ስቴትስን በመሳሰሉ ዓለም አቀፍ አጋሮች እየተካሄደ ነው። በዶሎ ዞን ዋርዴር አካባቢ በዩኤስኤአይዲ ተጠግኖ አገልግሎት እየሰጠ የሚገኘው የቧንቧ ውሃ ማከፋፈያ ለምሳሌ ይህንን እንቅስቃሴ እያገዘ መሆኑ ታይቷል። ቀደም ሲል ለ7200 ሰዎች አገልግሎት እንዲሰጥ የተዘጋጀው ይህ የቧንቧ ውሃ አሁን በድርቁ ምክንያት ለ10 ሺህ ሰዎች አገልግሎት እየሰጠ መሆኑንም የዩኤስአይዲ መረጃ ያመለክታል። አካባቢውን ለጎበኘው የዩናይትድ ስቴትስ ኤምባሲ ና የዩኤስአይዲ የልዑካን ቡድን በአቀባበል ያደረጉት የፕሮጀክቱ ተጠቃሚዎችም ሰፊ ክፍተት መድፈን መቻሉን አመልክተዋል። ከተከሰተው ድርቅ አንጻር ዋናው ጉዳይ የውሃ ቁፋሮና አቅርቦት መሆኑን በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ቭሩማን ይናገራሉ። ይህ የውሃ ፕሮጀክት የዩናይትድ ስቴትስ መንግስት በተለያዩ አጋሮቹ አማካኝነት ከሚያካሄዳቸው ፕሮጀክቶች አንዱ መሆኑ ተገልጿል። የጉብኝታቸው ዓላማም ሁለት መሆኑን ነው ፒተር ብሩማን ያስረዱት። የመጀመሪያው በአይኔ በማየት ሰዎች እንደሚሉት ድርቁ የከፋ መሆኑን ለመገምገም ነው። ሁለተኛው ግን በቀደመው የኤልኒኞ ድርቅና፣ በአሁኑም እንደ አውሮፓ አቆጣጠር የ2017 ድርቅ ከፍተኛ ለጋሾች ሆነን በመቀጠላችን እንደ ሥራ ኃላፊ፣ የአሜሪካ ግብር ከፋዮች ገንዘብ ለተጠቃሚዎች ምግብና አገልግሎት እየሰጠ መሆኑን ማረጋገጥ ተገቢ ነው። it's important as an um, as a manager to make sure and that the american taxpayer money በዛሬው ጉብኝቴ ዩኤስኤአይዲ የሚል ጽሁፍ የተለጠፈባቸው የምግብ አቅርቦቶች ማየትና እኛ ገንዘብ በምንሰጣቸው አጋሮቻችን አገልግሎቶች ሲሰጡ መመልከት ለድጋፋችንም እውቅና መስጠታቸው የአሜሪካ ግብር ከፋዎች ለዚህ ድርቅ ምላሽ የሚሰጡት ገንዘብ ህይወት እያዳነ ስለመሆኑ መተማመኛ ይሰጠኛል። የኢትዮጵያ ሶማሌ ብሔራዊ ክልል ፕሬዝዳንት አብዲ መሐመድ ኦማርም የዩናይትድ ስቴትስ መንግስት በዓለም አቀፍ የህይወት አድን ኮሚቴ አይአርሲ አማካኝነት በውሃ ቁፋሮ ያደረገውን አስተዋጽኦ በምሳሌነት ጠቅሰዋል። በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ደግሞ ዜናዎቹ ወደሚተነተኑበት የሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የፌዴራሉ ጠቅላይ ፍርድ ቤት የግባኝ ሰሚ ችሎት በኢንተርኔት አምደኞች በነሶሊያና ሽመልስና በአቃቢ ህግ መካከል ባለው ክርክር ዛሬ ውሳኔውን አሳወቀ። አንደኛ ተከሳሽ ሶሊያና ሽመልስና አቤል ዋቤላን በተመለከተ የታችኛውን ፍርድ ቤት ውሳኔ ሲያጸና ናታንኤል ፈለቀንና ናፉ ብርሃኔን በሌላ የሕግ ቀቤዎች እንዲከላከሉ ወሰነ። በውሳኔው ላይ ለሰበር ፍርድ ቤት እንደሚ አቤት እንደሚሉ ጠበቃው አስታወቁ። መለስካቸው አመሀ ዝርዝር ልኳል። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ከብዙ ተደጋጋሚ ቀጠሮ በኋላ ዛሬ ዞን ዘጠኝ በሚል ስያሜ በሚጠሩት የኢንተርኔት አምደኞች ማለትም ሶሊያና ሽመልስ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔ፣ አቤል ዋበላና በአቃቢ ሕግ መካከል በነበረው ክርክር ላይ ውሳኔ ሰጥቷል። ፍርድ ቤቱ እንዳተተው ለውሳኔው መሠረት ነው ያለው በወንጀል ጉዳይ የሀገሪቱ የማስረጃ ምዘና ደረጃ ከምክንያታዊ ጥርጣሬ ውጪ ወይንም ቢዮንድ ሪዘናብል ዳውት ማስረዳት አይደለም ብሏል። የሀገሪቱ ማስረጃ ምዘና ደረጃ በቂ ማስረጃ ወይንም ሰፊሽንሲ ኦፍ ኤቪደንስ የሚለው ነው ብሏል። ከዚህ ተነስቶ ተከሳሾች ለፖሊስ የሰጡትን ቃል ከኢሜይል አድራሻቸው እና ከመኖሪያ ቤታቸው የተገኙ ጽሑፎችን፣ እንዲሁም ከብሔራዊ ደህንነት ጽሕፈት ቤት ተጠናቅሮ የቀረበውን ማስረጃ በአንድ ላይ አይተዋል። በዚህ መሰረትም ፍርድ ቤቱ የሰጠውን ውሳኔ ከተከሳሽ ጠበቆች አንዱ አቶ አመሃ መኮንን እንዲህ ይገልጹታል። ሶሊያና ሽመልስ እና አቤል ዋበላን በተመለከተ የቀረቡት ማስረጃ ከፍተኛ ፍርድ ቤቱ እንዳለው ምንም አይነት ወንጀል የሚያስረዱ ሆነው ስላላገኘቸው የከፍተኛውን ፍርድ ቤት ውሳኔ አጥንቸዋለው። በነጻ መሰናበታቸው ተገቢ ነው ነው ያለው። ናትናኤል መኮንን እና አጥናፉ ብርሃኔን በተመለከተ ግን የቀረቡባቸው ማስረጃዎች ምንም ወንጀል አያስረዱም ማለት አይቻልም። ነገር ግን የቀረበባቸውን ክስ ማለት በሽብር አዋጁ አንቀጽ ተጠቅሶ የቀረበባቸውን የወንጀል ድንጋጌ አያስረዳም። በሌላ በኩል ግን የወንጀል ሕጉን አንቀጽ ሁለት አምሳ ሰባት ሀና ሰ የሚያስረዳ ሆነው አግኝቸዋለሁ። በዚሁ መሰረት ሁለቱ ብቻ የቀረበባቸውን ክሱን ሊከላከሉ ወደ ስር ፍርድ ቤት ተመልሰው ሊከላከሉ ይገባል በሚል ነው እንግዲህ ውሳኔውን የሰጠው። ስለተሰጠው ውሳኔም ያላቸውን የግል አስተያየት ጠይቄያቸው ነበረ። በበኩሌ በተለይ የማስረጃ ምዘና ደረጃው የሀገራችን የተቀበለችው ከምክንያታዊ ጥርጣሬ በላይ ማስረዳትን ሳይሆን በቂ ማስረጃን መኖሩ ብቻ በቂ ነው የሚለው ነገር በጣም አከራካሪ እና ምናልባት በእኔ በኩልም ይሄ ነገር እውነትም በሌሎች ፍርድ ቤቶች ላይም ተጽዕኖ የሚያሳርፍ ከሆነ ብዙ ችግር ሊያመጣ ይችላል የሚል ነገር አለኝ። ከሱም በተመለከተ በፍጹም በእኔ በኩል የምቀበለው አይሆንም ደረጃው ያው አቤት የምንልበት ነው የሚሆነው። ከዛ በኋላ እንግዲህ ያው ተከላከሉ ነው የተባለው አካባቢ ክሱን በስር ፍርድ ቤት እንደገና ማንቀሳቀስ አግባብ ነው ብሎ ካመነ ያኔ ተገቢውን ክርክር የምናቀርብበት ነው የሚሆነው እንጂ ውሳኔው በእኛ በኩል ትክክለኛና ሊታረም የማይገባ ነው የሚል ነገር የለንም። ይህንኑ በደረጃው አቤታችንን የምናቀርብበት ነው የሚሆነው። ስለዚህ ለሰበር ይግባኝ እንችላላችሁ ማለት ነው? እንደ አግባብነቱ ተሰበር የምንለው ይኖራል ብዬ አስባለሁ። አዎ የፌዴራል አቃቢ ሕግ ከሁለት ዓመታት በፊት በእነ ሶሪያና ሽመልስ ላይ የሽብር ድርጊት ፈጽማችኋል ሲል በፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ክስ መስርቶባቸው እንደነበረ አይዘነጋም። የአምስቱ ተከሳሾችን ክስ መንግስት ሲያነሳ፣ ሌሎቹ አምስቱ ግን ሲከራከሩ ቆይተዋል። በመጨረሻም አስራ ዘጠነኛ ወንጀል ችሎት የቀሩትን አምስቱን ማለትም የሶሪያና ሽመልስ በሌለችበት በፈቃዱ ኃይሉን ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላን ጉዳይ ሲመረምር ቆይቶ ከበፈቃዱ ኃይሉ በስተቀር አራቱን መከላከል ሳያስፈልጋቸው በነጻ አሰናብቷቸው ነበረ። በበፈቃዱ ኃይሉ ላይ ደግሞ የተከሰሰበትን የሕግ ድንጋጌ ቀይሮ በሌላ የወንጀል ሕግ እንዲከላከል ወስኖ ጉዳዩን በውጭ ሆኖ እንዲከታተል ከእስር እንዲፈታ አዟል። ይሁንና አቃቤ ሕግ በፍርድ ቤቱ ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ብሎ ጉዳዩ እስከ ዛሬ ቆይቷል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች። ቀጣዩ ዘገባም እዚያው ኢትዮጵያ ያቆየናል። መላው የኢትዮጵያ አንድነት ድርጅት መኢአድና ሰማያዊ ፓርቲ አብሮ የመስራት ስምምነት ሰነድ ተፈራረሙ። የሁለቱ ፓርቲዎች መሪዎች ይህ ትብብራቸው ሰፋ ባለ ጥናት ላይ የተመሰረተ እንደሆነና ወደ ውህደት የሚዘልቅ መሆኑን አስታውቀዋል። ድርጅቶቹ በሀገሪቱ አብዛኛው ክፍል መዋቅር መዘርጋታቸውንም ይናገራሉ። መለስካቸው አማሃ በዚህኛውም ዜና ላይ ዝርዝር ልኳል። የሁለቱ ፓርቲዎች አብሮ የመስራት ስምምነት ሰነድ ዛሬ በመላው ኢትዮጵያ አንድነት ድርጅት ጽፈት ቤት ከመፈጸሙ በፊት ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫው ላይ ላለፉት አራት ወራት ይህን አብሮ የመስራት ሰነድ ለመፈራረም ከሁለቱ ፓርቲዎች በተወጣጡ አባላት የተመሠረተው ኮሚቴ ሰፊ ጥናት ማካሄዱን የወቅቱ የኮሚቴው ሰብሳቢና የመያድ ዋና ጸሐፊ አቶ አዳነ ጥላሁን ዘርዝረዋል። ሰነዱን ሁለቱ ፓርቲዎች የሚፈርሙትም በዚህ ጥናት ላይ ተመስርተው እንደሆነም አስረድተዋል። በኢትዮጵያ ላለፉት አያሌ ዓመታት ፓርቲዎች ህብረት፣ ውህደት፣ ግንባርና የመሳሰሉትን አደረጃጀቶች እየፈጠሩ ሲፈርሱ እንደነበረ ያስታውሱት የመያድ ፕሬዚዳንት ዶክተር በዛብህ ደምሴ የዚህ ምክንያቶች ናቸው ያሏቸውንም ዘርዝረዋል። የዚህ ዋናው ምክንያት ፓርቲዎቹ ጥልቅ ዝርዝር በሆነ መልክ ባለመጠናናት በችኮላ ወደ ውህደት ስለሚሄዱ፣ ሁለት የሀሳብ ልዩነት ሲያጋጥም በመቻቻል ፖለቲካ መፍትሔ ከማስቀመጥ ይልቅ ወደ መጠላለፍ ስለሚገቡ ሶስት እኔ ያልኩት ይሁን የሚል መንፈስ ማሳደር፣ አራት ከህዝብ አጀንዳ ይልቅ ለግል ስብዕና መጨነቅና ሌሎች ናቸው። ይሁንና እነዚህ ትብብሮች ድክመት የነበረባቸው ቢሆንም ያደረጉት አስተዋጽኦ አልነበረም ለማለት አይቻልም ያሉት ደግሞ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። እስካሁን የተደረጉት ትብብሮች ሁሉ የስርዓት ለውጥ አምጥተዋል ባይባልም ለሰላማዊ ትግሉ መጎልበት ያደረጉት አስተዋጽኦ ግን አሌ የማይባል ነው። ፓርቲዎቹ በተናጠልም ሆነ ትብብሮቹ በጋራ ህዝብን በማስተማር በማንቃት፣ በማደራጀት፣ በማታገል ዛሬ የተፈጠረውን ህዝባዊ ጥያቄ አዳብረዋል ቢባል ማጋነን አይሆንም። አቶ የሸዋስ አክለውም የመያድ ሰማያዊ በጋራ መስራት እንደ ጅምር ሆኖ ሌሎች ተመሳሳይነት ያላቸው ፓርቲዎች እና ስብስቦች ተካተውበት አንድ ጠንካራ ሀገራዊ ፓርቲ ለመመስረት የምናደርገው ጉዞ አካል ነው። ስለሆነም ሌሎችም ፓርቲዎችና ስብስቦች ከራስ በፊት ሀገርን እና ህዝብን በማስቀደም ልዩነትን በማጥበብ ወደ አንድ የምንመጣበትን መንገድ እያሰብን ወደ ተግባር የምንገባበት ጊዜ አሁን ነው እላለሁ። የመላ ኢትዮጵያ አንድነት ድርጅት መኢአድ ፕሬዚዳንት ዶክተር በዛብህ ደምሴ በበኩላቸው ሰነዱ የዛሬውን ትብብር ብቻ ሳይሆን ይከተላል ያሉትን ውህደትም ያዘጋጀ ስራ የተከናወነበት እንደሆነ ጠቁመዋል። ይህ ዛሬ የሚፈረመው ሰነድ ሁለቱ ፓርቲዎች በረጋና ጥንቃቄ በተሞላበት ጥናት ላይ ተመርኩዘው ወደፊት ለሚያደርጉት ውህደት በር ከፋች መሆኑን ላረጋግጥ እወዳለሁ። ከዚህ ፊርማ ስነ ስርዓት መጠናቀቅ በኋላ ሁለቱም ፓርቲዎች ስራዎችን በጋራ እንደሚሰሩ በሁለቱ ፓርቲዎች ስም ላረጋግጥላችሁ እወዳለሁ። አመሰግናለሁ። ሰነዱ ከመፈረሙ በፊት ጋዜጠኞች ጥያቄዎች እንዲሰነዝሩ እድል ተሰጥቷቸዋል። ከጋዜጠኞቹ ጥያቄዎች አብዛኞቹ የሀገሪቱ የፖለቲካ ፓርቲዎች ታሪክ መነሻቸው እንደሆነ በመግለጽ የሁለቱ ፓርቲዎች አብረው ለመስራት ዛሬ የፈረሙት ሰነድ አስተማማኝነቱን በጥርጣሬ የሚያዩና የሚጠይቁ ነበሩ። የፓርቲዎች መሪዎች የበኩላቸውን መልሶች ሰጥተዋል። ከአንድ ጋዜጠኛ የቀረበው ጥያቄ ደግሞ እንደተባለው አብሮ የመስራት ስምምነታችሁ በዝርዝር ጥናት ላይ የተመሠረተ ከሆነ የአባሮቻችሁ ቁጥር፣ የድርጅታዊ መዋቅራችሁ ስፋት፣ የገንዘብና የመሳሰሉ ሀብትና አቅማችሁ ምን ይመስላል የሚል ነበረ። የመያዱ ዋና ጸሐፊ ጥያቄውን ሙሉ ለሙሉ ለመመለስ እንደማይፈልጉ ምክንያታቸውን ሰጥተው በከፊል እንዲህ መልሰውታል። ሙሉ በሙሉ ጥያቄህን ላለመድፈን በሁለት መቶ ሰማንያ አንድ ወረዳ መዋቅራችን እንዳለ በሰላሳ ዘጠኝ ዞን በእኛ አደረጃጀት ማለት ነው። በኢህአደግ አደረጃጀት አይደለም። ዞኑ መዋቅራችን እንዳለ፣ በአምስት ቀጠና መዋቅራችን እንዳለ፣ በሁለት ልዩ ቀጠና መዋቅራችን እንዳለ በአጠቃላይ በሀገሪቱ ውስጥ በሁለት መቶ ሰማንያ አንድ ወረዳ እንደምንንቀሳቀሱ ፈትሸናል። ስለዚህ የገንዘብ አቅማችንና የአባላታችንን ብዛት ለጊዜው ተሆና ይህንን ብቻ እንድትዝሊካ ይቅርታ ጋራ እንትን አደርጋለሁኝ። በመጨረሻም የሁለቱ ፓርቲዎች መሪዎች በሰነዱ ላይ ፊርማቸውን አኑረዋል። የሁለቱ ፓርቲዎች አብሮ የመስራት ስምምነት በሀገሪቱ የፓርቲዎች ሕግ መሠረት የብሔራዊ ምርጫ ቦርድን ይሁንታ የማይፈልግ እንደሆነም ተገልጿዋል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በመጨረሻም በአፍሪቃ የደረሰው ግዙፍ የስደተኞች ቀውስ በየዕለቱ እያደገ ነው። ጂል ክሬግ ከሰሜን ዩጋንዳ ባቀረበችው ዘገባ መሰረት ሀገራቸው በሁከት እየታመሰችና የምግብ ዋስትናም አስተማማኝ ባለመሆኑ ብዙ ሺህ ደቡብ ሱዳናውያን ወደ ኡጋንዳ እየተሻገሩ ነው። አዲሱ አበባ ያቀርበዋል። አውቶቡሶቹ የሚያመሩት ኡጋንዳ ውስጥ ወደሚገኘው የስደተኞች መጠለያ ጣቢያ ነው። ከሰሜን የኡጋንዳ ድንበር ጫፍ የተሳፈሩት ደግሞ ደቡብ ሱዳናውያን ናቸው። በአዲሱ የወደፊት መኖሪያ ቤታቸው ለማረፍ የአገራቸውን መከራ የአገራቸውን ጦርነትና ረሃብ ሽሽት። ቡሲያ በሚባለው መጠለያ ስፍራ አንዲት አነስተኛና አጭር ርቀት ያላት ድልድይ ናት፣ ኡጋንዳንና ደቡብ ሱዳንን የምትለየው። አዲስ መጤዎቹ በአብዛኛው ደክመው ተርበውና በውሃ ጥም አረው ነው የሚደርሱት። አቡይ ጆን ታዲዮ አንዱ የደቡብ ሱዳን ስደተኛ ነው። መኖሪያዬ የነበረውን የኢንትቼ የመጣሁት ጦርነት ሽሽት በረሃብ ከመሞት ለመዳን ከዝርፊያና ከግድያ ለማምለጥ ነው። ሁላችንም ደክሞናል ጥቂት እፎይ ብንልና ብናርፍ ብለን ነው ወዲህ መምጣታችን። ብዙዎች እነዚህ አዲስ መጤዎች ከፍተኛ ጦርነት የተካሄደባቸውን የይንና ኢኳቶሪያል ክልል ውስጥ የሚገኙ ሌሎች ስፍራዎችን ሸሽተው ነው የመጡት። ብዙዎች እነዚህ አዲስ መጤዎች ከፍተኛ ጦርነት የተካሄደባቸውን የይንና ኢኳቶሪያል ክልል ውስጥ የሚገኙ ሌሎች ስፍራዎችን ሸሽተው ነው የመጡት። በአጠቃላይ ከ816 ሺህ በላይ ደቡብ ሱዳናውያን ናቸው የአገራቸውን ዐመፅና ጦርነት ሽሽት የተሰደዱት። እስቲ ከሱሳን ጎኔ እንስማ። ወደ ኡጋንዳ የተሰደድኩት እዚያ ሕይወቴ ለአደጋ በመጋለጡ ነው። መዘዋወር አንችልም፣ እንገደላለን፣ ወደ ጫካ እንሰደዳለን። ቤታችን ውስጥ እንዳለን በእሳት ያጋዩናል። እዚህ ግን ለሕይወታችን አስተማማኝ ነው ነው ያለችው። ከአመፁ ሌላ ረሃቡ ሌላው የስደት መነሾ በቃ ምግብ አይኖርም፣ ሕክምና የለም። ወደ ከተማ ወጣ ብሎ ምግብ ለማምጣት እንኳ መሄጃ መንገድ የለም። ሰዎች ከሌላ ስፍራ ምግብ ሲያመጡልን ታጣቂዎቹ ይቀሟቸዋል። ያለችን ደግሞ ደቡብ ሱዳናዊቷ አስቴር ኡኩጆ ነች። አገራቸው ውስጥ ሆነው ሕይወት አስቸጋሪ መሆኗ እንዳለ ሆኖ ወደ ስደት የሚደረገው ጉዞ ደግሞ ሌላው ድካም ነው። አስራ አራት ቀን ሙሉ ነው የረጋው ውሃ የጠጣን ሌትና ቀን በእግር የተጓዝነው። ያለችው ደግሞ ሮዝ ኒዮንግ ነች። ፋቢያን ሪቻርድ ዋኒ ባለቤቱንና ልጆቹን ይዞ የአስር ቀናት አድካሚ የእግር ጉዞ አድርጓል። ሌሎች ወላጅ አልባ ሕፃናትም እንዲሁ የኡጋንዳውን አድካሚ የእግር ጉዞ ተቋቁመው መጠለያ ጣቢያው ደርሰዋል። አገሬ ግን ይላል፣ ፎቢያን ዋኒ አሁን ካለችበት ችግር እንደምትላቀቅ ተስፋ አደርጋለሁ። ለአገሬ የወደፊት ሁኔታ ብሩህ ተስፋ ይታየኛል። ያ ይሁን ዘንድ ግን እኛ ራሳችን እግዚአብሔርን ፈሪዎች፣ መሪዎቻችንም በጥፋታቸው የሚጸጸቱና የሕዝባቸውን ሰቆቃ የሚያዳምጡ እንዲሆኑ ያስፈልጋል። በኡጋንዳው የሰፈራ ጣቢያ ስደተኞች ለመጠለያና ለእርሻ የሆናቸው ዘንድ 50 በ 50 ሜትር የሆነ መሬት ይሰጣቸዋል። እንደ የዕለት ጉርስ፣ የመጠጥ ውኃ፣ ከምግብ ውጭ የሆኑና የጤና መገልገያዎች፣ እንዲሁም የህፃናት ትምህርትን የመሳሰሉትን ሳይጨምር ማለት ነው። አድማጮች ዝግጅቶቻችን ይቀጥላሉ። አሁን ወደ ፕሮግራም ማሳሰቢያ በአዲስ አበባ በኮልፌ ቀራኒው ክፍለ ከተማ በተለምዶ ቆሼ እየተባለ በሚጠራው ቦታ ከአንድ ወር በፊት በደረሰው ምክንያቱ ያልታወቀ የቆሻሻ መደርመስ አደጋ ተጎጂ ከሆኑ ኢትዮጵያውያን መካከል የተወሰኑት በአሜሪካ ድምፅ ቀርበው ማብራሪያ ይሰጣሉ። አደጋው ከመድረሱ በፊት ኑሯቸው ምን ይመስል ነበር? አደጋው ምን አስከትሎባቸዋል? አሁንስ በምን ሁኔታ ላይ ይገኛሉ? እነዚህንና ከእናንተ አድማጮች ለሚነሱ ጥያቄዎች መልስ ይሰጣሉ። ይህንን በተመለከተ ለተጎጆዎች ማንሳት የምትፈልጉት ጥያቄ ካላችሁ ጥያቄዎቻችሁን በስልክ በኢሜይል እና በፌስቡክ ገጻችን ላኩልን። ሌላም የፕሮግራም ማሳሰብ ያለን የፋሲካን በዓል የተመለከተ ነው። በመጪው ሳምንት የሚከበረውን የፋሲካ በዓል ምክንያት በማድረግ ከዚህ ቀደም እንደምናደርገው ሁሉ ለወዳጅ ዘመድ የምታስተላልፏቸውን የመልካም ምኞት መግለጫዎች እየተቀበልን እናስተላልፋለን። በስልክ ቁጥራችን 2022059942 የውስጥ መስመር 14 ላኩልን። በኢሜይል ለምትልኩ ሆርን አት ቪኦኤ ኒውስ ዳት ካም ላይ ጻፉልን፣ ይደርሰናል። አድማጮች አሁን ባህልና ማኅበረሰብ የጦር ባለታሪክ ናቸው። በንጉሠ ነገሥቱ ዘመነ መንግሥት ከሶማሊያ ሰርገው በሚገቡ ኀይሎች ይፈጸሙ የነበሩ ጥቃቶችን ለመክታት የልዩ ኀይል በማቋቋም የጦር ትምህርት ቤት በማደራጀት የሠሩትን ጨምሮ በበርካታ የጦር አውድማዎች ለፈጸሟቸው የጦር ጀብዶዎች ይነገርላቸዋል። በኢትዮጵያ አየር መንገድ የበረራ ደህንነትን በማቋቋምና ሌሎች የተለየ ግምት በሚሰጣቸው ሥራዎቻቸውም ይነሳሉ። ካሳ ገብረ ማርያም በሚል ርዕስ በስማቸው ተጽፎ ለሕትመት የበቃው መጽሐፍ በቅርቡ ነው እዚህ ዋሽንግተን አቅራቢያ በምትገኘው በአርሊንግተን ከተማ ለአንባቢያን የተዋወቀው። የግለ ታሪክ መጽሐፉ ደራሲ ልጃቸው ዶክተር ስንታየሁ ካሳ ናቸው። ቁጥሩ የበዛ ታዳሚ በተገኘበት የተዋወቀበትን ሥነ ሥርዓት የተከታተለው የባህልና ማኅበረሰብ አዘጋጅና አቅራቢ አሉላ ከበደ ነው ደራሲዋን ዶክተር ስንታየሁን ያወያየው ለምሽቱም የቃለ ምልልሱን የመጨረሻ ክፍል ይዞ ቀርቧል። ባለፈው ሳምንት እልባት ካደረገበት ይጀምራል። የበረራ ደህንነትን የተመለከተው ጉዳይ በአገራችን ለመጀመሪያ ጊዜ ብለዋል። በዓለም አቀፍ ደረጃም እስራኤልን በመከተል የተመሠረተ መሆኑን አባቶ የዛ ቆርቋሪ መሆናቸው ተገልጿል ዶክተር ስንታየው የሚገባቸውን ያህል እውቅና ያላገኙ የተለየ ስራ የሰሩ ለሀገራቸውን ፍቅር የተሰዉ መሆናቸውን መጻፎ የሚተርከው አባቱ በብረና ደህንነት ስራ ውስጥ እንዳየነው ሁሉ ሌሎች ክንዋኔዎቻቸውንም መጻፎ ይተርካል። ለምሳሌ ወዲህ ወደ ዩናይት ስቴትስ መጥተው የተላኩበትን ወታደራዊ ሳይንስ ስልጠና ካጠናቀቁ በኋላ በሀገር ውስጥም በውጭም እንደተማሩ ይገልጻል። ከጦር ምድባቸው ውጪ በሬንጀር በአየር ወለድ በመረጃ ትምህርትና በመሳሰሉት በመሰልጠንም ሁለ ገብ የሆነ ብቃት ያገኙ ከፍተኛ የጦር መኮንን ነበሩ ይላል አባቶ። ከገጠር የመጡ በቤተ ክርስቲያን አካባቢ ያደጉ መሆኑንም መጽሐፉ ይተርካል። ቀደም ያለ ባርአያነት የተከተሉት ሰው ስለመኖሩ ፍንጭ የለም። እንዴት ይሄ ሁሉ ዝንባሌ ይኖራቸው? እስኪ ደግሞ ስለሱ እሱ በጥናቱ ያገኙትም ከሙያ አጋሮቻቸው ያገኙትም መረጃ ካለ ያካፍሉ ነው። አባቴ እንደገለጹት ትውልዱ ሲዳሞ ነው። በዛ ነው ያደገው። የቄስ ትምህርት ቤት ነው የተማረው። እንደውም አባቱ አዲስ አበባ ለክህነት ሲያመጡት ነው። በዛን ጊዜ ልጆች ከመንገድ ላይ እየተያያዙ ትምህርት ቤት ይገቡ ነበር። እንደዛ ነው የታሪኩ። አባቴን ብዙ ሰዎች ሲገልጹልኝ በጣም ሁለገብ ነው። ለምሳሌ ከተጠቀሰው ውስጥ ስፔሻል ፎርስስ ወይም ልዩ ኃይልም የኢትዮጵያ ውስጥ ያቋቋመው እሱ ነው። ከዛም ሱማሌ አንዳንድ ጉዳት በማድረስ ሲያስቸግሩ እሱ እየመራ ሶማል ድረስ ውስጥ ገብተው ሁሉ የተለያዩ ጀብዱ ፈጽመዋል። በዛም የነበረውን ውጥረት አድነዋል። ሌላው እንደተባለው አሜሪካን ሀገር በፈቃደኝነት እንደተነገረኝ ከተላከበት ትምህርት ሌላ የአየር ወለድ ትምህርት በትርፍ ጊዜው ተምሮ ሰላሳ አምስት ጊዜ በመዝለል ኮከቡን አድርጓል። ሁለገብ ነው። መማር ይፈልጋል። ራሱን ማስተማር ይፈልጋል። አይፈራም። ሬንጀር ኮርስም አሜሪካን ሀገር ነው የተማረው። ራሱን ማዳበር ይፈልጋል። አገሩን በጣም በጣም በጣም ይወዳል። ምየ ኢትዮጵያ ነው የሚላት ብዙ ሰዎች እንደነገሩኝ። ይሄ ነው እንግዲህ አባቴ፣ የሀገር መውደድ እና አይቻልም የሚለው ነገር የለውም። የተግባር ሰው ነው፣ የንግግር ሰው አይደለም። ሁሉን ነገር በተግባር የሚፈጽም ሰው ነው። ለእኛም ልጅ ሆነን የሚነግረን በትምህርት እንድንበረታ በተግባር ሁሉ ነገር እንድናረግ ነው እና እያለቀስኩ ነው የጻፍኩት ይህን መጽሐፍ። በጣም ከባድ ነበር ለኔ፣ ግን በጣም ከሁሉም በላይ ከልጆቼ ቀጥሎ በህይወት ያደረግኩት ብዬ መኮራበት ይሄ መጽሐፍ ነው። እያግባባ ይመስለኛል። በአንድ ወገን የወላጅን ታሪክ መዘከር የልጆች ሁሉ ፍላጎት ሊሆን ይችላል። ስንቶቹ ያደርጉታል፣ ስንቶቹ ያን መንገድ ይወጡታል፣ ሌላ ጉዳይ ሊሆን ይችላል። ነገር ግን ደግሞ የራስን ወላጅ በፍቅርና በአክብሮት ከሆኑትም በላይ ጎላ አድርጎ ማየት ሊገጥም የሚችል ነገር ነውና እርስዎ ስለ መጽሐፉ አጻጻፍ ሲናገሩ መጽሐፉ ከማወደስና በአባትነታቸው ለእርሳቸው ካለው ክብር ብቻ የተነሳ ሳይሆን በተጨባጭ እሳቸው የሆኑትን ያደረጉትን ጥረት ይናገራሉ። ስለ ግለ ታሪክ አጻጻፍም ይተርካሉ። የግለሰቦችን በቅራኔ የተሞላ ሁኔታ ከእሳቸው ጠባይ ጋር ግራና ቀኝ ይመለከታሉ። በሥነ ምግባራቸውም በብዙዎቹ በዚህ መጽሐፍ ላይ እንደተደረቀው የተወደዱና የተከበሩ መሆናቸውን ሲያነሳሉ በሕይወት ያለም ሰው የሕይወት ታሪክ ወይም ገድል ሲጻፍ የግለሰቡን ጥልቅ የውስጥ ስሜት፣ የሕይወት ግንዛቤና መላ ሰባዊ ምንነቱን፣ ምኞቱን፣ ፍላጎቱን ከራሱ በቀር ማንም ሊደርስበት የማይችል የሚመስለውን መገንዘብ ይጠይቃል ይላሉ። አባቶ በሕይወት አለመኖር ብቻ ሳይሆን አርባ ዓመት ከተቃረበ ጊዜ በኋላ የተጻፈ እንደመሆኑ በሕይወት ፍላጎታቸው የግባቸውን ምንነት በመጽሐፉ የጠቀሷቸውን ነገሮች ማካተት አዳጋችነቱን አጉልቶ ማየት ይቻላል። እስኪ እዛ ጋር የእርስን ትግል የእርስን ፈተና ያጫቱን ጥናት የወሰደበትን ጊዜ ጨምረው። እሺ መጀመሪያ ስጀምሮ እንዳልኩት ቀላል መስሎ የነበር መጽሐፍ መጽሐፍ በተለይ በሕይወት የሌለ መጽሐፍ መጽሐፍ፣ እኔ ደግሞ እንደ ልጅነቴ ማቀው ከአባትና ልጅ ያለፈ ነገር አልነበረም። ስለዚህ እንዴት ከባድ መሆኑን ከመጀመሪያው አውቄዋለሁ እና ግን ተስፋ ሳልቆርጥ በየቦታው አንዱ አንዱ ይጠቁመኛል። እንደገና ደግሞ አንዳንድ ሰዎች እንደውም ሶስት ዓመት ከዛም በላይ ያስጠበቁኝ ሰዎች አሉ። ምን ማለት ነው? ሰዎቹን መልሶ ለማግኘት እና መረጃ ለማግኘት ብዙ ጊዜ ወሰ መረጃ ለማግኘት አዎ፣ ሌላ ጊዜ እንገናኝ ምናም በመባል ሰዎችም ስራ ይበዛባቸዋል፣ ወይም የራሳቸው የግል ምክንያት ይኖራቸዋል። ጠቃሚ መረጃ ያላቸው ሲመስለኝ በጣም ነው ሰዎች ማስቸግረው። ለአባቴ ባላቸው ፍቅር ግን በሙሉ ተባብረውኛል። አንዴ እንደውም ጀርመን ሀገር ድረስ በመሄድ በጣም ይጠቅማሉ ምላቸውን ሰው ድንገት ፍራንክፈርት ሆኜ ደወልኩላቸው እና እዚህ ነው ያለው ስላቸው በጣም ደነገጡ። ምክንያቱም ብዙ ጊዜ እየታመሙም በተለያየ ምክንያት ሊሰጡኝ አልቻሉም ብዙ ኢንፎርሜሽን። ከዛ ከከተማው በጣም ርቄ ነው የምኖረው አሉኝ። ለማሳየት ነው ሄ ጀርመንኛ ትንሽም ስለምችል ቪየና ስለተማሩ፣ ግዴሎት አድራሻውም ብቻ ይስጡኝ አልኳቸው። ከከተማው ወጣ ያሉ ነበሩ። በባቡር ተሳፍሬ የነበሩበት ከተማ ድረስ ሄጄ እንደውም ሲያዩኝ እውነትም የካሳ ልጅ ነህ አሉኝ። አይረሳኝም። ቤታቸው ወስደው በጣም ተደስተው አንድ ሶስት ሰዓት ያህል ቁጭ ብለን ኢንተርቪው አረኳቸው እና ደግሞ በጣም ትክክል ነገር ነው ያደረግኩት። ምክንያቱም የሰጡኝ መረጃ በጣም አስፈላጊ ነበር መጽሐፉ እንዲሟላ። እንደውም ኢትዮጵያን በመመላለስ ዋሽንግተን ዲሲም ከቤተሰቦች ጋር ሁለት ሳምንት ሆቴል ውስጥ ተቀምጬ ሰዎች ኢንተርቪው በማድረግ የዛሬ ስድስት ዓመት ይሆናል ዲሲ ነበርኩኝ። ኒውዮርክ ሄጅ አለው በስልክ ደግሞ የተለያዩ ሀገሮች፣ አፍሪካ ውስጥ ሮፕ ያሉ ሰዎችን እንዲሁም ያላገኘኋቸውን እዚህም አሜሪካን ሀገር ያሉ ሰዎች ብዙ ጊዜ እየደወል አና ግር ያለው በተቻለ መጠን ታሪኩ የተሟላና እውነት እንዲሆን አንዱ ሲነግረኝ ሌላ የሚደግፈው ክፍል የማግኘ ነበረኝ እውነተኛ እንዲሆን አንድ ሰው ብቻ በነገረኝ የጻፍኩት ምናልባት ቀልዶች ወይም ቀላል ነገሮች ካልሆኑ፣ ሁለት ሶስት ሰዎች ያሉኝን ነው ማስቀመጥ ይፈል ተመሳሳይ ነገር ከተለያዩ ምንጮች ማግኘቷን ያረጋግጣለሁ። አዎ፣ እሱ ነው ከባድ። ማረጋገጥ ማመሳከር ያስፈልግ ነበር፣ ምክንያቱም የአባቴ ታሪክ እውነተኛ ስለሆነ አንዴ እንደውም አንድ ጄኔራል የአባትሽ ታሪክ እውነተኛ ታሪክ ነው ተረት ተረት እንዳይሆን ብለው እውነተኛ ታሪክ ስለሆነ በደንብ መጻፍ አለበት፣ ተረት ተረት እንዳይሆን። የእሱ ታሪክ እውነት ነው እና በጥናት ላይ ተመሰረተ መሆን አለበት በማለት እኔም ስለማምን በራሱ ጥረት እዚህ የደረሰ ሰው ነው፣ ከዝቅተኛ የመጣ ሰው ነው። አባቴ ጥሮ ነው ከሲዳሞ መጥቶ ጥሮ ተምሮ ነው እዛ ደረጃ የደረሰው። ለሀገሩ እንዲሁም ለዓለም ያበረከተው አስተዋጽኦ ከባድ ስለነበር እና አባቴ የሚገባውን ቦታ ለማግኘት እና ትክክለኛ መረጃ ለማግኘት ብዙ ብዙ ነው የጣርኩ። በጣም ብዙ ውጣ ውረዶች፣ እንደውም አንዳንድ ሰዎች በጨራሽ ሞክሬ ማግኘት አቅቶኝ፣ ሌላው ደግሞ መረጃዎችን ለማሟላት ከኤርትራን በኩል ሞክሬ ያለው ለማግኘት፣ ምክንያቱም ትክክለኛ ነገር እንዲሆን አንድ በኩል እንዳይሆን፣ ከሻእቢያ በኩል ያገኘኋቸው ሰዎች አሉ። መጽሐፉ ላይ እንደምታዩት ሬከርድ የሆነ የእነሱም በዛን ጊዜ አባቴ በነበረበት ጊዜ ያለውን ውጊያ በጣም አክብደው ለእነሱ ሰላሳኛ ዓመት ይሁን ሬከርድድ የሆነ በኤርትራ ቲቪ የቀረበ ዶክመንተሪ ሁሉ አግኝቻለሁ። በጣም የከረረ ጦርነት እንደውም አይተን ማናውቀው ጦርነት ነው ብለዋል። የራሳቸው የሻእቢያ ባለስልጣኖች አሁን ባለስልጣን የሆኑ ሰዎች እንዲሁም ሌሎቹም ያድናቆታላቸው አላቸው። ስለ አባቴ ጀግና ናቸው ያሉ፣ ከባድ ስልጣን የነበራቸው ሰው ነበሩ እና በጣም ነው የተደሰቱት። በዛም በኩል ጀግና መባሉ ትልቅ ኩራት ነው። የሚቆጨኝ ነገር ያን ሁሉ ነገር ሰርቶ መጨረሻ ለሀገሩ፣ ለህዝቡ ራሱን መስዋዕት አድርጎ ብዙ ነገር አድርጎ በኢትዮጵያ ሕዝብ ባለመታወቁ በጣም በጣም ነው የሚቆጨኝ። አሁን ይሄ መጽሐፍ ሕዝቡ ያነበዋል፣ ይማርበታል። አባቴ ብቻ ሳይሆን ብዙ እንደሱ አይነት ጀግኖች ለሀገራቸው ፍቅር አልፈዋል። የእነሱን ታሪክ ሁሉ እንደ ምሳሌነት የሚያሳይ ነው። ብዙ ልጆች አሉ ወይም ቤተሰቦች የአባቶቻቸውን ው የዘመዶቻቸውን ታሪክ ይጽፋሉ የሚል ምታለኝ። ምክንያቱም ሀገራችን ብዙ ሰዎች የተሰው ሰዎች አሉ ለሀገር ፍቅር መልካም። ሌሎችንም ማነሳሳቱ ይጠበቃል። ዶክተር ስንታየው ካሳ የአባቱን የኮሎኔል ካሳ ገብረ ማርያምን ክንዋኔዎች የሚተርከውን ከአራት መቶ ገጾች በላይ ያለውን መጽሐፎን አስመልክቶ ለሰጡኝ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እሺ፣ አቶ አሉላ እና ቪኤ በጣም ነው ማመሰግነው። አድማጮች፣ በሰዓት እጥረት ሳቢያ በፕሮግራሙ ሳይካተት የቀረውን ጨምሮ ሙሉውን ቃለ ምልልስ በድረ ገጻችን ታገኛላችሁ። ተከታተሉ። ቀጣዩ ቅንብር የሕዳሴን ግድብ ይመለከታል። በሕዳሴ ግድብ ላይ ጥናት የሚያካሂደውና በኢትዮጵያ በግብፅና በሱዳን ስምምነት የተመረጠው የሥራ ተቋራጭ የሚሠራበትን ዘዴ የሚያሳይ የመነሻ ሪፖርት ሰሞኑን ማቅረቡ ተገልጧል። ይህን የገለጡት የህዳሴ ግድብ የመሠረት ድንጋይ የተጣለበትን ስድስተኛ ዓመት አስመልክቶ ከአሜሪካ ድምፅ ጋር ቃለ ምልልስ ያደረጉት የኢትዮጵያ የውሃ መስኖና ኤሌክትሪሲቲ ሚኒስትር ዶክተር ስለሺ በቀለ ናቸው። ሚኒስትሩን ያነጋገራቸው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። አምስት ሺህ ሁለት መቶ ሜጋዋት እንዲያመነጭ ታቅዶ የነበረው ይህ ግድብ አሁን ሊያመነጭ የሚችለው መጠን ወደ 6400 ሜጋዋት ማደጉን ከገለጹበት ይጀምራሉ። አምስት ሺህ ሁለት መቶ ሜጋዋት እንዲያመነጭ ታቅዶ የነበረው ይህ ግድብ አሁን ሊያመነጭ የሚችለው መጠን ወደ ስድስት ሺህ አራት መቶ ሜጋዋት ማደጉን ከገለጹበት ይጀምራሉ። ዶክተር ስለሺ በመጠን ሊያመነጭ የሚችለውን መጠን የተርባይን ኤፊሸንሲዎች በመጨመር ቁጥሩን ማሳደግ ይቻላል። ዋናው ግን የኢነርጂ ምንጩ ነው። በአጠቃላይ ኢነርጂ የምንለው ምንድን ነው? የሚመነጨው የሜጋዋት መጠን ሲበዛ ተርባይኖች የሚሰሩበት ሰዓታት በዓመት ውስጥ እነሱ አንድ ላይ ተባዝተው ነው አስራ አምስት ነጥብ ስምንት ቴራዋት አዋር ወይንም አስራ አምስት ሺ ስምንት መቶ ጂጋዋት አዋር የምንለውን የሚሰጠን። ይሄ እንግዲህ ቴክኖሎጂዎችን በማሻሻል የተርባይን ኤፊሽንሲዎችን እዛ ውስጥ የሚሽከረከሩ አካላትን ኦሪየንቴሽናቸው የመሳሰሉትን ኦፕቲማይዝ በማድረግ የሚ የሞተሮቹን ብቃት በማሳደግ ማለት ነው እንግዲህ። ከግንባታው በተጨማሪ በግብጽ በኩል ያለውን ቅሬታ በተመለከተም የተለያዩ ውይይቶች ሲደረጉ መቆየታቸው ይታወሳል። እርስዎ በግል በባለሙያነት ጭምር ሲሳተፉባቸው የነበሩ አሁን ደግሞ በሚኒስትርነት እየተሳተፉባቸው ያሉ ቀጣይ ግንኙነቶች እንዳሉ ይታወቃል። ከዛ አንጻር ምን ተገኘ? በዚህ ስድስት ዓመት አሁን ያለው ሁኔታ ምን ይመስላል ዶክተር ስለሽኝ? ስታትስ ኮ ኢትዮጵያ ለየት ባለ መንገድ የታችኛው ተፋሰስ ነገሮችም ስለ ህዳሴ ግድቡ በቂ እውቀት እንዲኖራቸው እና እንዲረዱት በእነሱ ላይ ጉልህ የሆነ ጉዳት እንደማያመጣ ይሄ የኃይል ማመንጫ ፕሮጀክት መሆኑና እንደም እንደውም ብዙ ጥቅም ሊያመጣላቸው እንደሚችል ያንን ለማስረዳት ተሞክሯል። ከዛ በርካታ ጉብኝቶችን አድርገዋል። ከዛም ጋር ተያይዞ ግብጽ እና ሱዳንም ግድቡ ይጎዳናል የሚል አስተሳሰብ ስለነበራቸው ኢንተርናሽናል ፓነል ኦፍ ኤክስፐርትስ ዓለም አቀፍ የባለሙያዎች ቡድን ዓለም አቀፍ የባለሙያዎች ቡድን ከኢትዮጵያ ሁለት ከሱዳን ሁለት ከግብጽ ሁለት ሰዎች እንዲሁም ደግሞ ሌሎች አራት ሙያተኞችን አንድ ላይ በማምጣት ግድቡ የሚሰራበትን ሁኔታ ጥናትና ዲዛይኑን ዝርዝር እንዲያዩት እንዲሁም ደግሞ በ ግድቡ ስፍራ ተገኝተው አስፈላጊውን ግምገማ እንዲያደርጉ መንገድ ተከፍቶላቸው እነኚህን የዓለም አቀፍ ባለሙያዎች ቡድን የሰጡት የመጨረሻ ምክረ ሀሳብ ግድቡ በጥሩ ሁኔታ ዓለም አቀፍ ስታንዳርድን ተከትሎ እየተሰራ ያለ መሆኑን እንዲሁም በታችኛው ተፋሰስ እንዲደረግ ማለት ነው። ጥናት እንዲደረግ ማለት ነው። ይህ ሪፖርት ይህ ሪፖርት እንግዲህ የሚሰራውን የሚሰራበትን ዘዴ ሜቶዶሎጂን የሚያቀርብበት ነው እና እዛ ላይ እንግዲህ አሁን ይህንን የሚገመግሙ ከሶስቱም ሀገሮች አራት አራት ኤክስፐርቶች ተቀምጠዋል። እነኛ አራት አራት ኤክስፐርቶች አንድ ላይ ሆነው የራሳቸውን ግምገማ አካሂደው በሀገር ደረጃ አንድ ላይ ካመጡ በኋላ ያላቸውን ጥያቄ፣ አስተያየት መሻሻል የሚገባው ነገር ካለ እንዲሻሻል የማድረግ ስራ ይሰራሉ በጋራ ማለት ነው። ሁሉም ሶስቱም ሀገሮች የየራሳቸውን ትንታኔ ይዘው የሚቀርቡበት መድረክ ይኖራል። ያም እንግዲህ በኤፕሪል ሶስተኛው ሳምንት ውስጥ በጋራ የምናደርገው ግምገማ ይካሄዳል። እዛ ላይ መሰረት አድርጎ ነው እንግዲህ ይህ ጥናት በአስራ አንድ ወራት ይጠናቀቃል የሚል ነበር። ወደ ጥናቱ ለመልሰዎትና ጥናቱ ቀደም ሲል ተቋራጮቹ በተመረጡበት ጊዜ ይፋ የተደረገው ዘገየ በሚል ከግብፅ ወገንም አንዳንድ ቅሬታዎች ሲሰነዘሩ እንደነበር ይታወሳል። እንዲያውም ኢትዮጵያ ነች እንዲ ዘገይ ያደረገችው በሚል አንዳንድ የግብጽ ሰዎች እና የመገናኛ ብዙሀን ሲናገሩ የነበረበት ሁኔታም ነበርና አሁን በ11 ወራት ይጠናቀቃል። ዶክተር ስረሽ ከዚህ አንጻር ምን ማለት ይቻላል? የተያዘለት እቅድ አስራ አንድ ወራት ነው። እንግዲህ ተጀመረበት ካልኩ ፌብሩዋሪ ሀያ ስድስት ጀምሮ ከካቲት ሀያ ስድስት እንደ አውሮፓያን አቆጣጠር እና ይሄ በእቅድ የተያዘ ነው። ሊሳካም ላይሳካም ይችላል። ያን የሚወስነው የሚኖሩት የመሀል ውይይቶች ናቸው። የመጀመሪያው እንግዲህ አሁን የቀረበው ሪፖርት ሲገመገም የያዛቸው ጉዳዮች ያስኬዳሉ፣ ያስኬዱም የሚሉትን ነገሮች ሁሉ በአግባቡ ማጤን ያስፈልጋል። ነገር ግን አለ ስላልካወቀሰ ትክክለኛ አይደለም። ኢትዮጵያ ምንም ወደ ኋላ የጎተተችው ነገር የለም። ነገር ግን በማይሆን መንገድ ኮንሰልታንትም ሊመረጥ አይችልም። ተገቢ ያልሆኑ ተርምስ ኦፍ ሪፈረንስም ሊገቡበት አይችሉም። ስለዚህ እነኛም በማጤን ዙሪያ ነው እንግዲህ አንዳንድ የመዘግየት ጉዳዮች የነበሩት ያ ደግሞ አስፈላጊ ነው። ዶክተር ስለሺ በቀለ የኤፍዲሪ የውሃ መስኑና ኤሌክትሪሲቲ ሚኒስትር፣ በጣም ነው የማመሰግነው ስለ ጊዜዎት እኔም በጣም አድማጮች አሁን መጨረሻው ቅንብር ላይ ደርሰናል። በሰለሞን አባት የሚዘጋጀው ሳይንስና ሕይወት በኬንያ የውሃ ዳርቻዎች ላይ በተለይ ለአሳ አስጋሪዎች አስጠሊታና የራስ ምታት ሆኖ የቆየው የተለያዩ አይነት አበባዎች ስብስብ የሆነ የአረም ዘር ከአታካጭ ቆሻሻነት ይልቅ ጥቅም የሚሰጥ የምርት ግብዓት እንዲሆን ተደርጓል። ከኪሱሙ ኬንያ ሌኒ ሩቫጋ እንደዘገበችው ቪክቶሪያ ሀይቅ ላይ አዲስ የቢዝነስና የሥራ ዕድሎች መስክ ተከፍተዋል። እነዚያ አበባ መሰል የውሃ ዳርቻ አረሞች በስፍራው ያሉ አሶችን ክምችት ሲያመናምን ቆይቷል። በዚያም የብዙ ቤተሰቦች ሕይወት ለጉዳት ተጋልጦ ኖሯል። ማይክሎ ቴኖ ቪክቶሪያ ሀይቅ ዳርቻ ላይ የወረቀት ፋብሪካ ከፈቱና ቆሻሻውንም አዲስ ሥራና አዲስ ምርት አደረጉት አሳውንም ይበልጥ እንዲበረክት መንገድ ከፈቱለት። የኪሱሙ ነዋሪ የወረቀቱ ሰው እያለ የሚጠራቸው ኦትዬኖ በየዕለቱ ወደ ቪክቶሪያ ሀይቅ ይሄዱና አበባውን አረም ይቆርጡታል። ከዚያም ይከትፉና ይቀቅሉታል። የዓለም ባንክ ባወጣው መረጃ ቪክቶሪያ ሀይቅ ምስራቅ አፍሪካ ውስጥ ነዋሪ ለሆነ አርባ ሚሊዮን ሰው ኑሮ ግዙፍ ድጋፍ ይሰጣል። ከዚህ ከ40 ሚሊዮን ግማሽ የሚሆነው በበረታ ድህነት ውስጥ ነው የሚኖረው። በቀን አንድ ዶላር ከ25 ሳንቲም በአማካይ ነው ገቢው። ይህ በእርግጥ ዛሬ ዛሬ ለኑሮ ይዞታ ማነጻጸሪያነት ቀጥተኛ ምንዛሬ እምብዛም ትርጉም ባይሰጥም፣ ከ25 እስከ 30 ብር ማለት ነው። የኦቲየኖ ንግድ ታካዊሪ ኢኒሽቲቭ የራሱ የሆኑ ብዙ ችግሮች ያሉበት ቢሆንም ለጊዜው እስከ 30 ሰው ቀጥሮ ወረቀት ያመርታል። ድርጅታቸው አንዱም ቴክኖሎጂ ነው። የምንጠቀምባቸው መሳሪያዎች እዚሁ በአካባቢው የተሰሩ ናቸው። ሌላው ነዋይ የሚያስፈልገው ፕሮጀክት ስለሆነ ብዙ ጥሪት ይጠይቃል። ቪክቶሪያ ሐይቅ ዳርቻ ላይ በምትገኘው ኪሱሙ ከተማ ውስጥ የቅርሳቅርስ ሱቅ ያላቸው ኤድዋርድ ኦራቶ። ስለዚህ የአበባ አረም ወረቀት ያላቸው አስተሳሰብ በጣም ሸጋ ነው። ወረቀቱ ውድ ስላልሆነ እወደዋለሁ፣ ደግሞም በቀላሉ ይገኛል። እንደ አርቲስት ሳየው ደግሞ የወረቀቱ አዘገጃጀትና ገጽታ የተለየ ሆኖ አግኝቸዋለሁ። ወረቀቱ ላይ ስስል በውስጡ ያሉት ቅንብሮች ለስዕሌ ጥሩ ጠርዝ ይሰጡታል። የማይክል ኦቲኖ ታካዊሪ ኢኒሽቲቭ ለመነሻ ያገኘው መንግሥቱ ለተፈጥሮ አካባቢ ምርምርና የዘላቂ መፍትሔዎች ማበረታቻ ከመደበው ገንዘብ የ60ሺ ዶላር ስጦታ ነበር። የኬንያ ብሔራዊ የተፈጥሮ አካባቢ ጥበቃ ፈንድ በምህፃር ኔት ፈንድ ይባላል። ኃላፊው ጃሽዋ ማናምፒዩ ገንዘብ በትክክል የሚያስፈልጋቸው ሰዎች በአግባቡ እንደማያገኙት ስለምንረዳ ነው። ኔትፈንድ የተቋቋመው ምንም እንኳ ብዙ ችግሮች ቢኖሩብንም የአየር ንብረት ለውጥን ለመቋቋም ጉዳይ የተመደበ ለብዙሃኑ ገንዘብ በትክክል ለሚፈልገው እንዲደርስ የሚፈለግ በጀት አለ። የኦቲዝም ችግር ያለባቸው ሕፃናት ከሌሎች ሕፃናትና ከአዋቆች ጋር እንዲገናኙ የሚያስችል ካስፓር የሚባል ሮቦት ተነድፏል። የሃርትፎርድሻየር ዩኒቨርሲቲ የተሠራው ካስፓር ሮቦት የመደበኛ ሕፃን ልጅ አካል መጠን ያለው ነው። የኦቲዝም ችግር ያለባቸው ሕፃናት ከሌሎች ጋር በቀላሉ መገናኘት ሐሳብ መለዋወጥ እንዲችሉ በጨዋታዎችና በመዝሙሮች አማካይነት ያስተምራቸዋል ያሰለጥናቸዋል። ሮቦቱ በርቀት መቆጣጠሪያ የሚሰራና ሁል ጊዜ አስተማሪ ወይም ሐኪም የሚያንቀሳቅሰው በሥልጠናና ሕክምናው ሂደት ውስጥም የሚሳተፍበት ነው። የሃርትፎርድ ሻይር ዩኒቨርሲቲ ባልደረባ ቤን ሮቢንስ ለቪኦኤዋ ፌት ላፒዱስ እንደገለጹት ባለፉት አስር ዓመታት ውስጥ ከአንድ መቶ ሰባ ሕፃናት ጋር የተጫወተው ካስፓር የሕፃናቱን የተለያዩ ፍላጎቶችና ስሜቶች ለማስተናገድ የሚያስችል ሆኖ ተገኝቷል። ሐኪም የሚጠቀምበት ሮቦት ብዙ አማራጮችን ይሰጣል። ምክንያቱም ሕፃናቱ ከሮቦቱ ጋር ይጫወታሉ፣ ይገናኛሉ፣ ወይም መጫወት ይፈልጋሉ። አንዳንድ ጊዜ ሕፃናቱ ከሰው ጋር ከሚያደርጉት ይልቅ ከሮቦቱ ጋር ፊት ለፊት የመተያየት በአይን የመገናኘት ሁኔታዎች ይስተዋሉባቸዋል። በኦቲስቲክ ሕፃናቱ ላይ የታየው የሮቦት ካስፓር ተጽዕኖ ግዙፍ ነው። አንድ ሕፃን ለምሳሌ ከክፍል ጓደኞቹ ጋር መመገብ አይፈልግም ነበር። እናም ከካስፓር ጋር እንዲገናኝ ያደረግ ነው። ከዚያ ሕፃኑ በራበው ቁጥር ካስፓራን መመገብ ጀመረ። አሁን ከክፍሉ ልጆች ጋር ተቀላቅሎ አብረቸው መብላት ጀምሯል። ትራክስ ኦቲዝም የሚባለው ፕሮጀክት ባልደረባ አሊስ ልንች ናቸው። በዚህና ሌሎችም ዘርዘር ባሉ ጉዳዮች ላይ ተጨማሪ መረጃ ይዤለው በሌላ ዝግጅት እመልሳለሁ። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ1922 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና አዳነች ፍሳሐየንን ከአቀናባሪዋ ብርሃን ኃይሉ ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና